You're with SBS Radio. Find more great stories in your language at sbs.com.au. Waktawi, good Deutsch. በኮሮና ቫይረስ ሳቢያ በህዝብ መገኛ ስፍራዎች ለመታደም እስከ አስር ሰዎች ይፈቀድ የነበረው ግድብ ወደ ሁለት ዝቅ እንዲል የብሔራዊ ካቢኔ ወስኗል። እንዲሁም ዕድሜያቸው ከሰባ ዓመት በላይ የሆኑ ሰዎች ሙሉ በሙሉ ከቤት እንዳይወጡና ራሳቸውን እንዲያገሉ፣ አከራዮችም ተከራዮችን እንዳያፈናቅሉ የስድስት ወራት ጊዜያዊ ገዳ ተጥሎባቸዋል። አውስትሬሊያ ውስጥ በየዕለቱ በኮሮና ቫይረስ የሚያዙ ሰዎች ቁጥር በዘጠኝ ፐርሰንት ዝቅ የማለቱ ሂደት ባለሥልጣናቱን ቢያስደስትም በቂ ሆኖ ግና አልተገኘም። የብሔራዊ ካቢኔውን ውሳኔ ተከትሎም ጠቅላይ ሚኒስትር ስኮት ሞሪሰን ከቤት ውጭ የሚደረጉ የሰዎች መሰባሰብ ቁጥር ከአስር ዝቅ እንዲል መወሰኑን ሲገልጡ፣ ይህ ለሁሉም ስቴትና ክፍለ ግዛቶች ብርቱ ማሳሰቢያ ነው። በቤታችሁ ውስጥ ሆናችሁ ከቤተሰብ አብሮቹ ከሚኖሩቱ በስተቀር በውጭ ከአንድ ተጨማሪ ሰው በላይ ጋር መታደም አይቻልም ብለዋል። አክለውም ዕድሜያቸው ከሰባ ዓመት በላይ የሆኑ ዕድሜያቸው ከስልሳ በላይ ሆኖ ስር የሰደደ በሽታ ያለባቸውና ዕድሜያቸው ከአምሳ በላይ የሆኑ ነባር ዜጎች ከቶንም ከቤት እንዳይወጡ ብርቱ ማሳሰቢያ ሰጥተዋል ለጠቅላላው ህብረተሰብም። ከቤት ወደ ውጪ ለመውጣት አስፈላጊ የሚሆንባቸውን ምክንያቶች ሲያመላክቱ፣ ሀ ቤት ውስጥ ተከቶ ለመቀመጥ የምትሹትን ምግብና ሌሎች አስፈላጊ አቅርቦቶችን ለመሸመትና እንደ አስፈላጊነቱ በተከታታይ ገበያ ወጥቶ ለመመለስ፣ ለ ለሕክምና ጉዳይ መ የገለጽኩትን የሕዝብ መታደም ቁጥር ተከትሎ ባለ ሁኔታ የሰውነት እንቅስቃሴን ለማድረግ በርቀት የማትሰሩና የማትማሩ ከሆነ ለሥራና ለትምህርት ጉዳይ ይሆናል በማለት ሰዎች አስፈላጊ እንቅስቃሴዎችን እንደምን ማድረግ እንዳለባቸው ተናግረዋል። የአውስትሬሊያ ዋና የጤና ኃላፊ ፕሮፌሰር ብሬንደን መርፊም በበኩላቸው አዲስ ገደቦች የመጣሉ አስፈላጊነት በኮሮና ቫይረስ የሚጠቁ ሰዎችን ቁጥር ለመቀነስ ሁነኛው መንገድ በመሆኑ እንደሆነ ገልጠዋል። በሌላም በኩል ጠቅላይ ሚኒስትር ስኮት ሞሪሰን አከራዮች ተከራዮችን ለስድስት ወራት ከተከራዩበት መኖሪያ ቤት ማስወጣት እንደማይችሉ መደንገጉን አመልክተው አከራይና ተከራዮች ተከስቶ ያለው ቀውስ እስከሚያልፍ ድረስ አንዳቸው ካንዳቸው ጋር ተራርተው ብልሃት ማፈላለግ እንዳለባቸው አበረታተዋል። ይህ በእንዲህ እንዳለም ቀደም ሲል የፌዴራል መንግስቱ የኮሮና ቫይረስ የሚያሳድራቸውን አሉታዊ ተጽዕኖች ከግምት ውስጥ በማስገባት ለአእምሮ ጤና ሜዲኬርና ለቤት ውስጥ አመጽ ግልጋሎቶች የሚውል 1.1 ቢሊዮን ዶላርስ መመደቡን አቶ ሞሪሰን አስታውቀዋል። ድጎማው የሚውለው ለሁሉም አውስትራሊያውያን ቴሌ ጤና ወይም በቴሌፎን ፌስ ታይምና ስካይፕን በመሳሰሉ ቪዲዮ ኮንፈረንስ ከሐኪሞና ሌሎች የሕክምና ግልጋሎት ሰጪዎች ጋር ለመገናኘት፣ ለቤት ውስጥ የቤተሰብና ወስባዊ ጥቃቶች፣ ለማኅበረሰብ የረዴት ግልጋሎት ሰጪ ድርጅቶች ይሆናል። ተጨማሪ መረጃዎችን በቋንቋው ለማግኘት የሚሹ ከሆነ ኤስቢኤስ ዶት ኮም ዶት ኤዩ ኮሮናቫይረስ ድረገጻችንን ይጎብኙ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።